ሰኔ 22 ቀን በኬንያ ፖሊስ ተይዘው የኬንያ ፍርድ ቤት ባለፈው ሐሙስ ወደ ሀገር እንዲመለሱ የወሰነባቸው ኢትዮጵያውያን ፍልሰተኞች እስካሁን ወደ ሀገር አለመመለሳቸው ታውቋል። ኢትዮጵያውያኑ የተያዙት ናይሮቢ ካዮሌ በሚባል ቦታ ሲሆን አዘዋውሯቸው ለወራት ለወራት ቤት ውስጥ አቆይተዋቸው እንደነበረ ለኬንያ ፍርድ ቤት ገልጸዋል። ገልሞ ዳዊት ተጨማሪውን ከናይሮቢ አድርሶናል። በኬንያ ደህንነት ቢሮ ሰራተኞች ተይዘው ሐሙስ ሐምሌ 4 2011 ዓ.ም ወደ ኢትዮጵያ እንዲመለሱ የተበየነባቸው 58 ኢትዮጵያውያን ፍልሰተኞች እስካሁን በኬንያ ፖሊስ ቁጥጥር ናቸው። ኢትዮጵያውያኑ የተያዙት ናይሮቢ ካዮሌ በመባል ቦታ ሲሆን ባለፈው ሐሙስ ፍርድ ቤት ቀርቦ ብይን ብሰጣቸውም እስካሁን ወደ ኢትዮጵያ ለመመለሳቸው ታውቀዋል። አሁንም ካዮሌ ፖሊስ ጣቢያ እንደሚገኙ የጣቢያው ኃላፊ ኦፊሰር ኮዝጌ ለአሜሪካ ድምፅ አረጋግጠዋል። They were arrested by um, officers from DCI. የደህንነት ባለስልጣናት ይዟቸው ወደ ፖሊስ ጣቢያ ሲያመጧቸው በፖሊስ ጣቢያው አስተናግደዋቸዋል። ወደ ፍርድ ቤትም ተወስደው ወደ ሀገር ለመመለስ በመጠባበቅ ላይ ይገኛሉ። ኢትዮጵያውያኖቹ የቀረቡት ናይሮቢ መከራ ፍርድ ቤት ነበር። ችሎት በቀረቡበት ወቅት በአስተርጓሚነት ያገለገላቸው ጃብር ሼክ እስማኤል ስለ ፍልሰተኞቹ ገልጾልናል። እነኚህ ሰዎች በተለያዩ ጊዜ ነው ወደ ኬንያ የመጡት። ብዙዎቻቸው ሶስት ወር ቤት ውስጥ የቆዩ ናቸው። አንድ ሰው ስድስት ወር ቤት ውስጥ የቆየ አለ። ይሄ ስድስት ወር የቆየው ሰውዬ እዚህ ከደረሰ በኋላ ወደ ሰባ ሺህ የኢትዮጵያን ብር ተጠይቋል። ሰባ ሺህ የለኝም ሲል ወደ ገር የመልሱኝ ምናምን ብሎ ደላሎችን ሲጠይቅ ደላሎቹ እስካሁን የበላህ ራሱ ወደ ሰላሳ ስድስት ሺህ ይሆናል፣ ይህንን ሰትነ ወደ ገር እንኳን የምትመለስ ተብሎ እያለ ነው በደህንነቱ ዲፓርትመንት የደረሰላቸው ማለት ነው። ጃብራ አክሎም ህገወጥ አዘዋዋሪዎቹ ናይሮቢ ካዮሌ አካባቢ አዲስ እየተሰራ ባለ ህንፃ ውስጥ ፍልሰተኞቹን አቆይቷቸው እንደነበር ገልጸዋል። ይሄ ቤት አዲስ እየተገነባ ነው። ላዩ አልተሰራም። እንደ እንትን ነው እንዳዳራሽ ነገር ነው። መጀመሪያ ላይ ወደ ሰባ ስምንት ሰዎች ነበሩ። ሌሎቹ ከዛ አውጥቶ ወደ ሳውዝ አፍሪካ የላኩም ነው ያሉት። እንደሱ እንደሚናገሩ ከሆነ ማለት ነው ሀምሳ ስምንቱ ከዛ ቤት ነው የተያዙት ማለት ነው። በውጭ ይዘጋች በሩ፣ እነሱ የሚያውቁት ነገር የለም። አንዳንዴ ሙካት የሚባል ይሄ የኬንያውን እንትን ያመጣሉ፣ ሶዳ ምናምን፣ አሁን ዳቦ። ይሄንንም አንዳንዴ ደግሞ ገንዘብ ያላቸው ሰዎች እንዲገዙ ነው የሚገደዱ። ብዙዎቻቸው በምግብ ነው የተጎዱት። ከእነሱ ውስጥ አስራ አንድ ልጆች ነበሩ ወደ ገጠር የተወሰዱት። እነኚህ አስራአንዶቹ እንደሚሉት ከሆነ እዛ ውስጥ ረብሻቸዋል በመባል ወደ ገጠር ተወሰዱ። ወደ ገጠር ሲወሰዱ ይሄ የተወሰዱበት ቦታ የዶሮ እርባታ ነው። የዶሮ እርባታ ቤት ውስጥ ነው የታጎሩት ለሶስት ቀን ካለምንም ምግብ ካለምንም ውሃ ቆይቶ ነው ከዛ ወጥቶ የሆነ ማሳ ውስጥ ገብቶ ጎመን ምናምን ሲበሉ ነው የተያዙት። እነሱም ደግሞ ከነዚህ ከአምሳ ስምንቱ ሰዎች አሁን ከእነዚሁ ናቸው፣ አንድ ቡድን ናቸው። ከ58ቱ ፍልሰተኞች ስድስቱ በምግብ እጦት ተጎድተው በመታመማቸው ፍርድ ቤት እንዲታከሙ ማዘዙን ጃብር አስረድተዋል። ኢትዮጵያውያኖቹን በህገወጥ ወደ ኬንያ ያስመጧቸው አዘዋዋሪዎችም በቁጥጥር እንዳልዋሉም አክሎ ተናግረዋል። በኬንያ በህገ ወጥ የሰዎች ዝውውር ተከሰው ጉዳያቸው ፍርድ ቤት ያለ ተጠርጣሪዎች ምናልባት በዚህ ድርጊት ተሳትፎ እንደሆነ ለማጣራት ኢትዮጵያውያኑ እንዲመሰክሩ ፖሊስ ያቀረበውን ጥያቄ ፍርድ ቤት ተቀብለዋል። በአሁኑ ሰዓት ኢትዮጵያውያኑ ታስረውበት ያለው ፖሊስ ጣቢያ አዛዥ ኦፊሰር ኮዝጌ ፍልሰተኞቹ ነገ አርብ ወደ ኢትዮጵያ ይመለሳሉ ብለዋል። ለአሜሪካ ድምፅ ገልሙዳዊት ከናይሮቢ